The Voice of America የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የዲሞክራቲክ ፓርቲ ውጪው የካሊፎርኒያዋ ሴነተር ካመላ ሃሪስ ትናንት ረቡዕ ምሽት ላይ ዩታ ግዛት ሶልት ሌክ ሲቲ ውስጥ ክርክር አካሂደዋል። ፕሬዚደንት ዶናልድ ትራምፕ እና ሌሎችም የዋይት ሃውስ ባለስልጣናት ለኮሮና ቫይረስ በመጋለጣቸው ምክንያት ራሳቸውን ለይተው ባሉበት ወቅት በተካሄደው በዚህ ክርክር ዋነኛውን ትኩረት ይዞ የነበረው የአስተዳደሩ የኮቪድ-19 ወረርሽኝ አያያዝ እንደነበረ ታይቷል። ማይክ ኦሱሊቫን ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታ ታቀርበዋለች። ፕሬዚደንቱ ቀዳማዊት እመቤቲቱና ሌሎችም የዋይት ሀውስ ባለስልጣናት በኮሮና ቫይረስ የመያዛቸው ዜና በሰፈነበት በዚህ ድባብ ውስጥ ስፋት ባላቸው ጉዳዮች ዙሪያ የተካሄደ ክርክር ሆኖ አምሽቷል። የዲሞክራቲክ ፓርቲ ዕጩ ምክትል ፕሬዚደንት ሴኔተር ካመላ ሃሪስ ፕሬዚደንት ትራምፕ ለወረርሽኙ እየሰጡት ያለውን ምላሽ በውድቀት የተሞላ ብለውታል። ይህ በሀገራችን ታሪክ በአንድም አስተዳደር ታይቶ የማያውቅ ትልቅ ውድቀት መሆኑን የአሜሪካ ሕዝብ እያየው የሚመሰክረው ነው። የለም፣ አሉ ማይክ ፔንስ ሲመልሱ። ትራምፕ ጥር ወር መጨረሻ ላይ ቫይረሱ ከተቀሰቀሰባት ከቻይና በሚገቡ ተጓዦች ላይ ገደብ በማድረጋቸው የስርጭቱን መጠን ዝግ አድርጎታል። ፕሬዚደንት ትራምፕ ከቻይና የሚደረጉ ጉዞዎችን በሙሉ እንዲታገድ ሲወስኑ ውሳኔውን ጆ ባይደን መቃወማቸውን የአሜሪካ ህዝብ ሊያውቅ ይገባል። ትራምፕ የኮሮና ቫይረስ ምርመራ እንዲጠናከር ክትባቱም እንዲሰራ አጥብቀው አበረታተዋል ሲሉ ፔንስ ተከራክረዋል። ካሜላ ሃሪስ ፕሬዚደንቱ ክትባቱ ቶሎ እንዲወጣ መግፋታቸው ላይ ጥያቄ አንስተዋል። ተከተቡ የሚሉን ዶክተሮቹ ከሆኑ ለመከተብ የመጀመሪያ ሆናለሁ፣ በደንብ ነዋ ተከተቡ የሚሉን ዶናልድ ትራምፕ ከሆኑ ግን አልከተብም። ማይክ ፔንስ በምላሹ The reality is that we will have a vaccine we believe before the end of this year. የሰውን ሕይወት ለፖለቲካ መጠቀሚያ ማድረጉን ያቆሙ። ክትባቱን ይህ ዓመት ከማብቃቱ በፊት እናገኛለን ብለን እናምናለን። አቆያ ነው። የኮቪድ-19 ወረርሽኝ ኢኮኖሚውን አዳክሞታል። የዲሞክራቲክ ፓርቲው እጩ ካመላ ሀሪስ ችግሩ የጀመረው ከወረርሽኙ በፊት ነው በማለት ተከራክረዋል። ከቻይና ጋር የሚካሄድ የንግድ ጦርነት በሚባለው ሶስት መቶ ሺህ አሜሪካውያን የፋብሪካ ሰራተኞች ስራ እንዲያጡ ተደርገዋል፣ ያልሆነውን አሉ ምክትል ፕሬዚደንት ስፔንስ ባጸፋው ከቻይና ጋር በምናደርገው የንግድ ጦርነት ተሸነፍን። ጆ ባይደን እኮ ፈጽሞ አልተዋጋቸውም። ጆ ባይደን ላለፉት በርካታ አስርት ዓመታት የቻይናን ኮሚኒስት ፓርቲ ደጋፊ ሆነው ነው የኖረው። ለሁለቱም አስቸጋሪ የነበረው ጥያቄ በቅርቡ ያረፉትን የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግን ቦታ እንዲይዙ በፕሬዚደንት ትራምፕ የታጩት ወግ አጥባቂዋ ዳኛ ኤሚ ኮኒ ባረት ጉዳይ ነበር። የኤመሪ ዩኒቨርሲቲዋ የፖለቲካ ሳይንስ ምሁር አንድራ ግሊስፒ እጩ ምክትል ፕሬዚደንት አብሮት የሚወዳደረውን እጩ ፕሬዚደንቱን የሚጎዳ ስህተት ከመፈጸም የመቆጠብ ኃላፊነት ያለበት መሆኑን ያስታውሳሉ። And I think that they largely succeeded in doing no harm. Now, Vice President Pence is in a different position because he's part of the incumbent administration, um, and so he has to answer for um, the failures and the successes of, of, of the Trump administration. Bazi presidenta we mercha yemakatir president net uchuo tafokka kari uchkrakir kalle laugi zebatayya tll gummat yemisat omhonun egalas irandelf Meakin College tantanyu rich megar natcho. People don't vote for vice presidents, they vote for presidents. But this year it's different. You have the oldest candidates ever. You've got one candidate who is the incumbent, the president, who's been diagnosed with a, a, a really serious disease. <laughs> ይህ ሐቅ ታዲያ ከወዲሁ በአንዳንድ የአገሪቱ ክፍሎች ድምጽ እየተሰጠ ባለበት በአሁኑ ወቅት ብዙዎች መራጮች በከባድ ኃላፊነት እያሰላሰሉት ያለ ጉዳይ ነው።